ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ19፣ በ25 እና በ22 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችው የዛሬ እሁድ ሚያዝያ 11 2007 ዓ ም የመስታወት ዝግጅታችንን ይዘን ቀርበናል። የምናስተናግዳችሁ ሄኖክ ሰማእግዜርና ቆንጂት ታየነን። በዛሬ መስታወት ደቡብ አፍሪቃ ውስጥ በውጭ ሀገር ሰዎች ላይ የሚፈጸመው ጥቃት ተባብሶ ኢትዮጵያውያንም ሰለባ ሆነዋል። አሰነባበታቸውን የተመለከተ ዘገባ ይዘናል። እሳት ካቃጠላ በኋላ ነው ያው እሳት አደጋ ደርሶ ሰዎችም ደርሶ ከዛ ኮንቲናውን ሳብሮ ለልጆቹን አወጣ። አንዱ ሞታ፣ አንዱ በህይወት አለ። እስከዛሬ ለዘረፋና ተንኮል የተዘጋጁ ናቸው እንጂ ጤናማ ህብረተሰብማ ብዙም አብረናቸውን ጣውለ እየኖርን ምንም አይናገሩንም እኮ እንደ ድሮ ናቸው፣ ፊታቸው እንኳን አልተቀየረብንም። አስቀድመን የሰማነው የአጎቱ ልጅ በጥቃቱ መሞቱንና ሌላኛው መቁሰሉን የገለጸልን ሰላሙ ካልታሙ ነው። በደርባን ከተማ የሚኖሩ ኢትዮጵያውያንም ስለ ሰሞኑ ሁኔታቸው አነጋግረናል። የኬንያው ግዙፉ የዳዳብ የስደተኛ መጠለያን ለመዝጋት የሀገሪቱ መንግስት ያደረገው ውሳኔም የዛሬ መስታወት ትኩረታችን ይሆናል። የዳዳብ በድንገት የመዘጋትና በዚያ የተጠለሉት ሶማሊያውያን ስደተኞች ወደ ሀገራቸው የመመለስ ውሳኔ የተባበሩት መንግስታት የስደተኞች ኮሚሽንን በእጅጉ አሳስቦታል። ኬንያ ያሉባትን ዓለም አቀፍ ግዴታዎችም የሚጥስ ነው። የተባበሩት መንግስታት የስደተኞች ኮሚሽን ወኪል የተናገሩትን ነው ከላይ የሰማ ነው። ዝግጅታችንን የሚመራልን ደሳላይ መኮንን ነው። በቅድሚያ የዓለም ዜና እናቅረብ። ጤና ይስጥልኝ። እንደምናመሻችሁ። ከሰዓቱ አጫጭር ዜናዎች ጋር አሉላ ከበደ ነኝ። የተሳፈሩባት ጀልባ በሜዲትራኒያን ባህር ላይ በመቅዘፍ ላይ ሳለች በማዕበል በመመታቷ ቁጥራቸው ከሰባት መቶ በላይ ከሚገመቱ ስደተኞች ውስጥ ብዙዎቹ ለልቂት ሳይዳረጉ አልቀሩም ሲሉ ባለሥልጣናት ስጋታቸውን ገለጡ። በማዕበል ከተመታችው ጀልባ ተሳፋሪዎች አደጋ ሰራተኞች እስካሁን 28 ሰዎችን በህይወት ማዳናቸውን፣ የ24 ሰዎችን አስከሬን ደግሞ ከባህሩ ማውጣታቸውን ባለስልጣናቱ አስታውቀዋል። በብዙ መቶዎች የሚቆጠሩ ሌሎች ግን እስካሁን የደረሱበት አለመታወቁም ተገልጠዋል። በሜዲትራኒያን ባህር እስከዛሬ ከታዩ የስደተኞች ጀልባ የማዕበል አደጋዎች ሁሉ በእጅጉ የከፋው ነው በተባለው ትላንት ሌሊቱን ከደቡባዊ ጣሊያኗ የላምፔዱሳ ደሴት 193 ኪሎ ሜትሮች ርቆ በሚገኝ ከሊቢያ ወደብ ወጣ ብሎ በሚገኝ አካባቢ በማዕበል የደረሰው አደጋ አንድ የንግድ መርከብ ወደ ጀልባየቱ በቀረበበት ወቅት ተሳፋሪዎቹ ወደ ጀልባየቱ ሌላ ጫፍ በመሄዳቸው ወይም በማፈግፈጋቸው ሳይከሰት አልቀረም የሚል ግምት አሳድረዋል። በየሀገሮቻቸው ያለውን የቆረቆዘ ድህነት፣ ጦርነቶችና ያልተረጋጉ የፖለቲካ ሁኔታዎች እንዲሁም ብጥብጥ በመሸሽ ለደህንነታቸው አስገፊ አስጊ የሆኑ እጅግ የተጨናነቁ ጀልባዎች ተሳፍረው ማዕበል የማያጣውን የባህር ጉዞ የሚጀምሩ በብዙ ሺዎች የሚቆጠሩ የአፍሪቃና የመካከለኛው ምስራቅ አገር ዜጎች እልቂት ከማስቆም አስቸኳይ እርምጃ እንዲወሰድ ሲሉ የአውሮፓ ሕብረት መሪዎች አሰምተዋል። ራሱን እስላማዊ መንግስት እያለ የሚጠራው ጽንፈኛ ቡድን ከዚህ ቀደም በተመሳሳይ በቪዲዮ በሚያሰራጨው መልእክቱ እንደሚያስታውቀው ሊቢያ ውስጥ ሰላሳ ኢትዮጵያውያን የክርስትና እምነት ተከታዮችን ፈጀው ሲለ ኃላፊነት ወስዷል። ቡድኑ በዛሬው እለት በድረ ገጹ ላይ እንዳወጣውና የአሜሪካ ድምፅ ራዲዮ ጣቢያ እንደ ተመለከተው አንደኛው ወንዶች ያሉበት የሰለባዎቹ ቡድን በአንድ የባህር ዳርቻ አንገት ከሚቀሉ ነውጠኞች ፊት ተንበርክከው፣ የሌላውን ሁለተኛ ቡድን አባላት ደግሞ ጭንቅላታቸውን ከኋላ በጥይት ተመተው ያሳያል። ይህ አሰቃቂ የግድያ ምስል የሚያሳየው የሰላሳ ደቂቃ ቪዲዮ መጨረሻው ላይ ጽንፈኛው ቡድን በክርስትና እምነት ላይ ያለውን አስተያየትና ሙስሊም ያልሆኑትን ወደ ራሱ ሃይማኖት ለመቀየር የያዘውን ጥረትም ይተርካል። ራሱን እስላማዊ መንግስት እያለ የሚጠራው ይህ ጽንፈኛ ቡድን ባለፈው የካቲት ባሰራጨው ተመሳሳይ ቪዲዮ ግብፃውያን የክርስትና እምነት ተከታዮችን ሲገድል አሳይቷል። አንድ የአረብ ሊግ ባለስልጣን ዛሬ ለፈረንሳይ ዜና አገልግሎት ሲናገሩ የአካባቢው ሀገሮች ወታደራዊ ኃላፊዎች በሚቀጥለው ሳምንት ካይሮ ላይ ተሰብስበው በዚህ ጽንፈኛ ቡድን ላይ የተባበረ ወታደራዊ እርምጃ መውሰድ በሚቻልበት መንገድ ላይ ይመክራሉ ብለዋል። ይህ በእንዲህ እንዳለ ጽንፈኛው ታጣቂ ቡድን ይዞታውን ካጠናከረባቸው አካባቢዎች በዘጠና ሺህ የሚገመቱ ሰዎች ከቤት ንብረታቸው መፈናቀላቸውን የተባበሩት መንግስታት ድርጅት በዛሬው ዕለት አስታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩናይትድ ስቴትስ የኢራንን የኒውክሊየር ፕሮግራም አደጋ ደቃኝ የሚያደርግ የሌለ ስጋት እየፈጠረች ነው ሲሉ የኢራኑ ከፍተኛ መሪ መንፈሳዊ መሪ ዋሽንግተንን ወነጀሉ። አንድ ከፍተኛ ዩናይትድ ስቴትስ ጀኔራል ባለፈው ሳምንት በቴህራን የኒውክሊየር ጣቢያዎች ላይ ሊወሰድ ስለሚችል ወታደራዊ እርምጃ የሰጡትን አስተያየት ተከትሎ ነው። የኢራኑ ከፍተኛ መንፈሳዊ መሪ አያቶላ ሆምኒ በዛሬው ዕለት ባሰሙት ንግግራቸው ዋሽንግተን የኒውክሊየር አደጋ ደቃኝ ያለችውን ተረት ያሉት አሊሆምኒ ሰራዊታቸውንም ለመከላከያ ስራ በተጠንቀቅ እንዲቆም አሳስበዋል። አድማጮች የሰዓቱ አለሙሪዎች እነኙሁ ነበሩ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት በናይል ሳት የሚተላለፈው ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናመሻችሁ የምሽቱ የመስተዋት አዘጋጅና አቅራቢዎች ቆንጅታየና ሄኖክ ሰማግዜር ነን። በምሽቱ የመስተዋት ዝግጅት በደቡብ አፍሪቃ የውጭ ሀገር ሰዎችን ኢላማ ያደረገው ጥቃት መባባሱና ኢትዮጵያውያን ከዚህ ጥቃት ዋና ኢላማዎች መካከል መሆናቸው በዓለም ግዙፍ እንደሆነ የሚነገርለት የኬንያው ዳዳቤ ስደተኞች መጠለያ ጣቢያ በሦስት ወር ጊዜ ውስጥ ይዘጋ፣ ሰዎቹም ወደ ሀገራቸው ይመለሱ ብሎ የሀገሪቱ መንግሥት መነሳቱ ላይ እናተኩራለን። አብራችሁ እንድታመሹ እንጋብዛለን። አንቺ አገሬ ሰማይ፣ አንቺ አገሬ መሬት፣ አንቺ አገሬ ሰማይ

Yeah. i with the nativity uh, and... <laughs> የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የምሽቱ የመስታወት ዝግጅታችን በስደትና በፍልሰት ዙሪያ የሚያተኩር ይሆናል። በቀዳሚው ታዲያ ደቡብ አፍሪካ የሚኖሩ አፍሪካውያን የውጭ ሀገር ዜጎች ላይ የሚደርሱ ጥቃቶች ተባብሰው ነው የሰነበቱት። በዚህ ዙሪያ አስቀድመን አሰነባበቱን እንግለጽላችሁ። በደቡብ አፍሪካዋ የደርባን ከተማ ባለፈው ሳምንት አርብ ጀምሮ በውጭ ሀገር ዜጎች ላይ በደረሱ ጥቃቶች በትንሹ አምስት ሰው መገደሉን መገናኛ ብዙሀን ዘግበውታል በደርባኑ ጥቃት ከተገደሉት አምስት ሰዎች መካከል አንድ ኢትዮጵያዊ እንደሚገኝበት በዋና ከተማዋ የሚኖሩ የኢትዮጵያ ማህበረሰብ አባላትና የኢትዮጵያ መንግስት ባለስልጣናት ገልጸዋል የሆስፒታል ምንጮችም ለቪኦኤ እንደገለጹት አንድ ኢትዮጵያዊ ተገድሏል ብለዋል በዚህ ሳምንት የደርባን ከተማ ጎዳናዎች ላይ ሁከት ተከስቷል በደቡብ አፍሪቃ በሚኖሩ ሰዎች ላይ ያነጣጠሩት ጥቃቶች ያሰጓቸው ኢትዮጵያውያንና የሌሎች የአፍሪቃ ሀገሮች ዜጎች ማለትም የሶማሊያ፣ የዚምባብዌ፣ የዛምቢያ እና የማላዊ ቤታቸውንና የንግድ ሱቆቻቸውን ዘግተው ነው የሰነበቱት። ለመሆኑ የደቡብ አፍሪካው የጸረ ውጭ ሀገር ዜጎች ጥቃት እንዴት አገረሸ? በመጋቢት ወር ማብቂያ የዙሉ ንጉስ ጉድዊል ዘወልቲኒ ያለ ህጋዊ ፈቃድ በደቡብ አፍሪቃ የሚኖሩ የውጭ ሀገር ዜጎችን ከአካባቢያችን እናስወጣ የሚል ንግግር አሰምተው ነበር። የደቡብ አፍሪካ መንግስት እንዲረዳን እንፈልጋለን። ቅማል አናታችን ላይ ቤቱን ሰርቶብናል። እነዚህን ጉንዳኖች ከፀሐይ ላይ አውጥተን እናሰጣቸዋለን። እዚህ የሚኖሩ ስደተኞች ሻንጣቸውን እየሸከፉ ወደ የመጡበት እንዲመለሱ እንጠይቃለን። ባለፈው ማክሰኞ አንዳንድ የደርባን ጎዳናዎች ተዘጋግተው የጸጥታው ሁኔታ ደፍርሶ የፖሊስ ባልደረቦች ደግሞ ውጥረቱን ለማብረድ ላይታች ሲሉ ታይተዋል። አርብ እለት ሚያዝያ ሶስት ቀን መሆኑ ነው። በደርባን ከተማ ሁለት ኢትዮጵያውያን ወንድማማቾች ኡምላዚ የሚባለው ሰፈር ውስጥ የምትገኝ አንዲት በብረት ኮንቴይነር በተሰራች ሱቅ ውስጥ በስራ ተሰማርተው ነበረ ቆመት ጩቤና ድንጋይ የያዙ የሀገሬው ሰዎች ወደ ሱቃቸው ሲያመሩ በፍጥነት በሮቻቸውን ዘጋግተው ውስጥ ተቀመጡ። በዚች ትንሽ ሱቅ ውስጥ አብሯቸው በሽርክና የሚሰራው ያጎታቸው ልጅ ሰላሙ ካልታሙ በወቅቱ በስፍራው አልነበረም። የተከሰተውን ወደ ስፍራው ደርሶ ረቡዕ ዕለት ስናነጋግረው እንደዚህ ገልጾልናል። አሌክስና ተሰማ አንድ ላይ ነው የነበሩት ኮንቲና ውስጥ። አሌክስ ታላቅ ወንድሜ ነው። ለተሰማ ተሰማ ታናሼ ነው። ከመጣ ወደ አራት ወር ሆኖዋል። ከሱ ጋር አብሮ የሚሰራ ነው። እዛ ውስጥ ኮንቲና ውስጥ ቆልፎ ነው እሳት እንትን ፈረፊን አድጭቶ እሳት ያነደዱት። እንግዲህ ይሄ ኮንቴነር የምትለው ሱቅ ነው። ሱቅ አላቸው። እሳት ካቃጠላ በኋላ ነው ያው፣ እሳት አደጋ ደርሶ ሰዎችም ደርሶ፣ ከዛ ኮንቲናውን ሰብሮ ልጆቹን አወጣ። አንዱ ሞታ፣ አንዱ በህይወት አለ እስከ ዛሬ ያው ሆስፒታል ነው እሱም በህይወት። በደቡብ አፍሪቃዋ የደርባን ከተማ ያለፈው አርብ ሳምንት ጀምሮ በውጭ ሀገር ዜጎች ላይ የደረሱ ጥቃቶችን በመቃወም በበርካታ ሺዎች የተቆጠሩ ደቡብ አፍሪካውያንና ሌሎች ፍልሰተኞች ሐሙስ ዕለት ሰላማዊ ሰልፍ አካሂደዋል። አንድ ኢትዮጵያዊን ጨምሮ በትንሹ ለአምስት ሰዎች ህይወት መጥፋት እንዲሁም ለበርካቶች መቁሰልና ለንብረት መውደም ምክንያት የሆነውን ሁከት የደቡብ አፍሪካው ፕሬዚደንት ጄኮብ ዙማ በዕለቱ ፓርላማ ቀርበው አውግዘዋል። ፈተናዎች እንዳሉብን ግልጽ ነው። ሆኖም እንዲህ አይነት የአመጻ አድራጎት በውጭ ዜጎች ላይ መፈጸምና ሱቆቻቸውን ማውደም ተቀባይነት የለውም። ስለዚህ ይሄ መቆም አለበት። እንዴት እርስ በርሳችን እንገዳደላለን? ጎበዝ። በጥቃቶቹ በመስጋት ደርባንን ጨምሮ በጆሃንስበርግ ከተማ አንዳንድ ሰፈሮች የሚገኙ የኢትዮጵያውያንና የሌሎች ሀገር ዜጎች ንግድ ተቋማት ተዘግተው ነው የሰነበቱት አንዳንድ የደርባን ከተማ ነዋሪዎችን አስተያየት በተለይ ሀሙስ እለት የነበረውን ሁኔታ ሲገልጹ እናሰማችሁ። ዮናስ ፍቅሩ እባላለሁ እድሜ ሰላሳ ስድስት ነው ደቡብ አፍሪካ ውስጥ በንግድ ስራ ነው የተሰማራሁትኝ ደቡብ አፍሪካም መኖር ከጀመርኩ ኦልሞስት ናው ዘጠኝ ዓመት ሆኖኛል። እንግዲህ በዚህ በዘጠኝ ዓመት ጊዜ ውስጥ በተለያዩ አጋጣሚዎች በተለይ በውጭ ሀገር ዜጎች ላይ ከተለያዩ የአፍሪካ ሀገሮች የሚመጡ ጥቃቶች ሲሰነዘሩ ቆይተዋል። በደርባን እንደዚህ አይነት ጥቃቶች የተለመዱ አልነበሩም። በዚህ ባለፈው ሳምንት በተከናወኑ ሁኔታዎች እንግዲህ በጥቃቱ በትንሹ አምስት ሰው ነው የተገደለው። ሁኔታው እንዴት ነው የተቀሰቀሰው? በእናንተስ ህይወት ላይ ምን አይነት ተጽዕኖ አሳደረ? አው፣ መጀመሪያ ሁኔታውን እንዲቀሰቀስ ያደረገው ነገር የዙሉ ኪንግ በተናገረው ንግግር ነው። ስደተኞቹ መውጣት አለባቸው፣ ከተማችን እናቆሻዋል ምናም ባለው መሰረት በሀያ ሁለት ምናም መሰለኝ የተናገረው ሰውየው፣ እርግጠኛ ማለት ቀኑ መጀመሪያ በሀያ አምስት እንቅስቃሴውን ጀመሩ። ስፒንጎ የሚባል አካባቢ ያሉትን አበሾች አጠቋቸው፣ ሱቋቸውን ዘረፏቸው። ከዛ በኋላ ሁለት ቀን በረደ፣ እንደገና ተመልሶ ጀመረ። ከሀያ አምስት ጀምሮ እስካሁን ድረስ በትንሽ እንደው ያለማጋነን አንድ ሰባ ሰማኒያ ሱቆች ተሰብረዋል። እኔ ራሴ ባደረስኩበት አካባቢ ጓደኞቻችንን ለማንሳት ወየ ሎኬሽኑ ስንሄድ ሱቋቸውን አቃጥሏቸዋል፣ ተዘርፈዋል። እንዳለ በብዛት አበሻው ተዘርፏል። በቃ ሱቅ አልባ ሆኗል። አሁን አበሻው እንዳለ ከዛ አካባቢ ፈልሶ መጥቶ ዌስት ስትሬት የሚባል ቦታ ላይ ነው ያለው። እንዳለ ተሰብስቦ አሁን ንብረት የለውም ምን የለውም ሁሉ ነገሩን አቶ እዚህ መጥተዋል ያሉት እስካሁን ባለውበት ጊዜ ለመጀመሪያ ጊዜ እንደዚህ አይነት ነገር አይቻላቅም። ዘጠኝ አመት ሲኖር እንደዚህ አይነት ጥቃት አብሻው ላይ አይቻላቅም። አሁን የመጀመሪያ ጊዜ ነው። እንግዲህ በዚህ በደርባኑ ጥቃት ከተገደሉት አምስት ሰዎች ከአምስት በላይ ሰዎች ነው የሚሉት የመገናኛ ብዙኃኑ። ከእነዚህ መሀል ሶስቱ ኢትዮጵያዊ እንደሆኑ አንዳንድ ያነጋገር ናቸው ኢትዮጵያውያኖች ገልጸውልናል። እኛም ወደ ሆስፒታል፣ በተለይ አስከሬ ማቆያዎች ጋር ደውለን አንድ ኢትዮጵያዊ መገደሉን ለማረጋገጥ ችለዋል። ምን ያህል ናቸው? ከኢትዮጵያውያኑ ማህበረሰብ የሞቱት በእርግጠኝነት እኔ ያየሁት ሬሳውን የሚያሸኘት አንድ ልጅ የተቃጠለ አለ። የእሱ ወንድምም ከኔ ሱቅ አጠገብ ነው ለቅሶ የተቀመጡት፣ አንድ ግድግዳ ያለ ነው። እሱም ተቃጥሏል። በአንዱ በኩል አንድ ጆሮ እጁ ምናም ተቃጥሏል። አንደኛው ልጅ ሬሳው የተቃጠለውን ከትናንቱ ከራሱ ሬሳውን የሸኘ ነው። እንግዲህ ይህንን የሚያደርጉት ሁሉም ደቡብ አፍሪካውያን አይደሉም። እንዲያውም ያነጋገር ናቸው የመገናኛ ብዙሀን ውስጥ የሚሰሩ ሌሎች ሰዎችንም በምናነጋገር ጊዜ የሚገልጹልን ጥቂት የተደራጁ የደቡብ አፍሪካ ዜጋ የሆኑ ወንጀለኞች ናቸው እንጂ ደቡብ አፍሪካውያን በስፋት ይህንን አይደግፉም ሲሉ ነበር። ሐሙስ ደቡብ አፍሪካውያን በደርባን ይህንን ጥቃት ተቃውመው ሰላማዊ ሰልፍ ወጥተዋል። አሁን ያለው ሁኔታ ምን ይመስላል? እስቲ እንደው አጠቃላይ የደቡብ አፍሪካውያኑንም ምላሽ ገለጽልኝ። እኛም ተስፋ ያረግነው ይህንን ነበር ሳውት አፍሪካኖች ድጋፍ ወጥተዋል ሲሉ፣ በቃ እሱን ተስፋ ነበረ፣ ጥሩ ነገር ይመጣል ብለን ከሱ ከሰላማዊ ሰልፍ በኋላ ግን የተደረገው ነገር የሆነ ተስፋውን የሚያጨልም ነገር ነው። በጣም ብዙ እንቅስቃሴ ነው ያደረጉት። እኛም ሞት እኔም ሞትቼ ነበር አንዱ ለቦታ ለማየት። ፖሊስ ራሱ መቆጣጠር የቻለው ነገር አይመስልም። ቪክቶሪያ ስትሪት የሚባል አለ፣ ስሚዝ ስትሪት የሚባል አለ፣ አሊስ ስትሪት አሊስ ስትሪት ጋር በብዛት ህዝብ ወጥቶ ነበረ፣ ተሞ ሲያደርግ እሱን ለመበተን ፖሊስ ሲሄዱ ደግሞ እንደገና ስሚዝ ስትሪት ላይ ይመጣሉ። ስሚዝ ስትሪት አሁን ነሱ ታርጌት የሚያደርጉት ወደ ታች ፖይንት ሮድ የሚባላል ስደተኞች ያሉበት አካባቢ ወደዛ እየመጡ መሰለኝ። ፖሊስ ደግሞ ወደዛ እንዳይመጡ እየተከላከላቸው ነው። ወደ አራት፣ አምስት ቦታ ነው በአሁኑ ሰዓት ውስጥ እየተንቀሳቀሱ ያሉት። ይህንን የምትጠቅስልኝ እንግዲህ እነዚህ የተደራጁ የውጭ ሀገር በተለይ በደቡብ አፍሪካ የሚኖሩ አፍሪካውያን ላይ ያነጣጠሩ ጥቃቶችን የሚያስተባብሩትን ነው የምትለው? አዎ። ዛሬ ማምሻውን ሰዎችም ጋር ስትነጋገር ነበረ። ምን አይነት መረጃ አግኝተሃል ወይም በአይንህ ያየኸውን ግለጽልን። አሁን የነገርኩ በአይን ያየሁት ነው። አሁን ተቋሙ የወጡት ዜጎቹ ናቸው ዜጎቹ ናቸው። አሁን ይህን ነገር እያረጉ ያሉት ከፖሊስ ቁጥጥር በላይ የሆነው ነገር ያየሁት ይነሱን ነው። ፖሊስ ከአቅሙ በላይ ያለ ግን መቆጣጠር አልቻሉ። በአንድ መስመር ሲሄድ ፖሊስ ወደ አንዱ መስመር እየመጡ እየገፉ ነው ያሉት። ወደ ታች እየመጡ ነው ያሉት። ወደ ስደተኛው ሰፈር አካባቢ ነው እየመጡ ያሉት። ይህ ነገር የተጀመረው አሊ ስትሪት የሚባለው ከስደተኛው ፊንሽ ራቅ ያለ ቦታ ላይ ነው። ስደተኛው ናይጄሪያኖቹ አፍሪካኖቹ በብዛት ያሉት ፖይንት ሮድ የሚባላለን ወደዛ አሁን እየመጡ ነው ያሉት እና በከፍተኛ እንትን እያደረጉ ያሉት አሁን እንግዲህ ኢትዮጵያውያንን ጨምሮ የአፍሪካ ከተለያዩ የአፍሪካ ሀገሮች የመጡት ለስራ የመጣችሁ ናችሁ ብዙዎቻችሁ። አስቀድመ ስትገልጽልኝ አንተ በንግድ ስራ ነው የተሰማራኸው። ይሄ ሁኔታ የንግድ ስራህን፣ የዕለት ተዕለት ኑሮህን ምን ያህል ተጽዕኖ አሳድሮበታል? የዕለት ዕለት ኑሮም በጣም ነው ተጽዕኖ ያሳድረው። አሁን ከሰኞ ጀምሮ ስራ አልሰራንም። ከዛ በፊት ደግሞ ከሰኞ በፊት ላለው ጊዜዎች ከደርባን ወጣ ያሉ ቦታዎች አስር ኪሎ ሜትር አስራ አምስት ኪሎ ሜትር ላይ አበሻው እየተጎዳ ስለነበረ ሌት ተቀን ወደ እነሱ ጋር እየሄድን ነበር የምናመሸው። ሌሊት ዘጠኝ ሰዓት ነው ቤት የምገባኝ ነበረው የሚሰብሩ ሌሎች ሰዎቹ የሚመጡ ማታ ማታ ነበረ። የጓደኞቻችን ሱቅ ተሰበረ ሲሉ እየወጣን እንደገና ማታ እያመሸን ምንም ስራ አልሰራም። ና ያው በኑሮ ላይማ የሆነ ለውጥ ያመጣል። ተደራጅታችኋል በደርባን የምትኖሩ ኢትዮጵያውያን አውቃለሁኝ ቤተ ክርስቲያን እንዳለ በሌሎች በእስልምናውም ሆነ በፕሮቴስታንት ተደራጅታችሁ ወይም ደግሞ የሀገር አቀፍ ማህበር መስረታችሁ ከሆነ የምታደርጉትን ተደራጅታችሁ የምታደርጉትን እንቅስቃሴ እስቲ ግለጽልኝ። እስካሁን ይህን ያህል የሚባል የተደራጀ ኃይል የለንም አሁን ለጊዜው እየተጎዳ ያለው ከክፍለ ሀገር የመጣው ህብረተሰብ ነው። ከመሀል አዲስ አበባ ሳይሆን ከደቡብ የሚመጣው ህዝብ ነው እየተጎዳ ያለው። ለነገሩም የተጋለጡ እነሱ ናቸው። እነሱ ደግሞ ብዙን ጊዜ በስራ ላይ ስለሚያሳልፉ የተደራጀ ህብረት የላቸው። ለምንድን ነው በእነሱ ላይ የተነጣጠረ የሆነው? ከአዲስ አበባ ይምጡ፣ ከደቡብ ህዝብ ይምጡ፣ በምን ያውቃሉ? ደቡብ አፍሪካውያኑ እንዴት ተነጣጠረ በእነሱ ኖ ደቡብ አፍሪካውያኖቹ አያውቁም። እኛ አሁን እኛ በብዛት እነዚህ አሁን ከክፍለ ሀገር የሚመጡ ሰዎች ከደቡብ አካባቢ የሚመጡ ሰዎች እንደመጡ ወደ ክፍለ ሀገር እየሄዱ ሩራል ኤሪያ ነው እየገቡ እየሰሩ ያሉት የታክሾፕ ሱፐር ማርኬት የሚባል ስራ እየከፈቱ ማለት ነው። እነሱን ያገኟቸው እንጂ እነሱ ሳውት አፍሪካኖች በማነጣጠር ሳይሆን እነሱ እዛው ውስጥ ስላሉ ነው። ከእነሱ ከሰዎቹ ጋር አብሮ ነው የሚኖሩት ያሉት። ከሚሰሩት ስራ ጋር የተገናኘ ነው ማለት ነው። እነህ በየሰፈሩ እየገቡ ሱቅ ይከፍታሉ። በተለይ ይሄ ታውንሺፕስ የሚባሉት በርካታ በድህነት የሚኖሩ ሰዎች የሚኖሩባቸው ሰፈሮች ውስጥ ስለሚሰሩ ነው ይሄ ጥቃት የደረሰው። አዎ ይሄ ጥቃት የደረሰባቸው ያንን ስለሚሰሩ ነው እንጂ ለይቶ ይሄ አዲስ አበባ ነው ኢትዮጵያ ነው ተብሎ አይደለም። እንግዲህ በዚያ የምትኖሩ ኢትዮጵያውያን እንደዚሁም ሌሎች አፍሪካውያን አሉ፣ የሶማሊያ የዚምባብዌ፣ ዛምቢያ፣ የማላዊ፣ የሌሎች ዜጎች ቤታችሁንና የንግድ ሱቆቻችሁን ዘግታችሁ ነው የሰነበታችሁት። ምናልባት የጸጥታው ሁኔታ የሚረጋጋ ይመስላችኋል። ከተረጋጋ ደግሞ በዛው የመቀጠል ሀሳብ አላችሁ ወይስ ወደ ሀገራችሁ መመለስ ትፈልጋላችሁ? መመለስ የሚያስብ ያለ ሰው አይመስለኝም። ያው በተረጋጋ ሁኔታ ስራውን እዚህ ለመቀጠል ነው የምናስበው ለምን ያው ከኢትዮጵያ የመጣ ነው የሆነ ነገር አግኝተን ለመመለስ ነው ብንመለስ እንኳን ሰርተን ኑሮን አሸንፈን ነው እንጂ አሁን በእንደዚህ አይነት ኮንዲሽን ተሸንፈን መመለሱን አንፈልገውም ወደ ኢትዮጵያ ኢትዮጵያውያን በተለይ ወደ ደቡብ አፍሪካ እንዴት ነው የሚመጡት ብዙዎቹ ወጣቶች ናቸው በዚህ ጥቃትም ጉዳት እየደረሰባቸው የሚገኙት አዎ ብዙዎቹ ወጣቶች ናቸው በብዛት የሚመጡት ወጣቶቹ ያው በእግር በቦርደር ከአዲስ አበባ ኬንያ ከኬንያ ምናምን እያደረጉ ነው በብዛት በብዛት ኦልሞስት ናይንቲ ናይን ፐርሰንት ማለት እችላለሁ። በቀጥታ የሚመጣ ሰው የለም፣ በእንደዚ የሚመጣ ሰው ነው ያለው። እንግዲህ ወደ ተለያዩ የደቡብ አፍሪካ አካባቢዎችም ስልክ እየደወልን ነበር። በጆሀንስበርግም እንደዚህ እንደ ደርባኑ የከፋና የሰው ሕይወትን ያጠፋ ባይሆንም አንዳንድ ግጭቶች እንደነበሩ እየተዘገበ ነው። እንዲያው አንተ ከጓደኞች ከወዳጅ ዘመዶች ከሀገርህ ልጆች ጋር ተነጋግረህ ባገኘኸው መረጃ መሰረት ምን አይነት ሁኔታ ላይ እንዳሉ ታውቃለህ? ማለት ህዝቦቹን ነው፣ ኢትዮጵያኖቹን፣ ኢትዮጵያውያኖቹን። ኢትዮጵያኖቹ እኔ አሁን በእኔ አካባቢ ባሉት ኢትዮጵያውያኖች ላይ ያሉት አሁን ጥሩ ኮንዲሽን አለ። ለምን ቤታቸው ተቃጥሎባቸዋል፣ ሱቃቸው ተዘርፈዋል፣ ማደሪያ እንኳን የላቸውም። አሁን የሆነ አንድ ቤት ላይ ሰላሳ አርባ ሰው ነው ተኝተው ያሉት። ራሱ በዛሬ በዚህ አራት ቀን ውስጥ ያየሁትን ነገር ነው ምነግር ምንም መጠለ የላቸው አንደኛ ነገር እንዳይወጡ ደግሞ ፍርሃትን ስላለ ተቆልፎባቸው ቤት ውስጥ ነው ያሉት። አርባ ሰው አንድ ክፍሉስ መውጣት የማይችል ንፋስ ላይ የማግኘት ዕድል የማይችል ኑሮ ላይ ነው ያሉት አሁን በአሁኑ ሰዓት ዮናስ፣ ለሰጠህን ማብራሪያ በጣም አመሰግናለሁ። እሺ፣ በጣም እኔም አመሰግናለሁ። ራሳቸውን ጠብቁ። እሺ ሐሙስ ዕለት ደርባን ከተማ የተካሄደውን ሰልፍ ሲከታተል የነበረው ይትባረክ በደቡብ አፍሪካ ለአስራ አንድ ዓመታት ያህል ኖሯል። ሁኔታውን እንዲህ ይገልጻል። አንቲ ዘኖፎቢያዎች ወጥተው ነበረ። ቀጥሎ ደግሞ እነሱ እነሱን የሚቃወሙ ደግሞ እንደገና መጡ። ከዛ ሁለቱ ተጋጩ መንገድ ላይ ግን ፖሊስ ኮንትሮል አድርጎታል። ምንም በሰው ላይ የደረሰ አደጋ ምንም እስካሁን የለም። ምን ያህል ናቸው? እንግዲህ ይህንን ግን ግጭት ላይ ናቸው። ይህንን እንግዲህ በቆቅ ላይ ሆኜ ነው እያየኋቸው ነው። አሁን አሁን ታያቸዋለህ። እስኪ ፊት ለፊት የምታየውን ነገር ግለጽልኝ ፊትለፊት ላይ በዛ በኩል የዚህ ሀገር ዜጎች ተሰብስቦ በአንድ በኩል አሉ። በዚህ ጋር ደግሞ እንደ የዚህ ሀገር ዜጎች በድብልቅ ከኛ ጋር ከፎሬነሮች ጋር አሉ። መሀል ላይ ፖሊስ አለ እያስተባበለ ነው። በሁለቱም በኩል ጩኸት ነው። ከዛም ጩኸት ከዚህም ጩኸት ነው እንጂ ምንም አሁን ግጭት እስካሁን እስካሁን ግጭት የለም። ያው የአፍ ጩኸት ነው በአፍ ነው እስካሁን። አሁን እንግዲህ የምትገልጽልኝ ቪክቶሪያ ስትሪት የሚባል ሰፈር ውስጥ ነው። ቪክቶሪያ ፓርክመንት ዌስት ስትሪት ነው ዌስት ስትሪት ነው የሚባለው በትክክሉ ዌስት እና ፊልድ ኮርነር ላይ ነው። በርካታ ደቡብ አፍሪካውያን በአፍሪካውያን ወንድሞቻችን ላይ የሚደረገውን ጥቃት እንቃወማለን ሲሉ የወጡት፣ አሁን ከፊት ለፊትህ ከምታያቸው ምን ያህሉ እናንተን ደግፈው ነው ያሉት? ምን ያህል ናቸው ደግሞ ተቃውሞ ተፋጠው ያሉት? እኛን ደግፉ ያሉት በጣም በብዛት ያሉ ናቸው። እኛን ደግሞ ተቃውሞ ያሉት ደግሞ ከቁጥር የማይገቡና ዱርዮች ናቸው። ትክክለኛ ቤት ውስጥ የማያድሩ ሰዎች ናቸው። አሁን የተቃወሙ ያሉት ለዘረፋና ተንኮል የተዘጋጁ ናቸው እንጂ ጤናማ ሕብረተሰብማ ብዙ ብዙም አብረናቸውን ጣው ላይ እየኖርን ምንም አይናገሩ አይናገሩንም እኮ እንደ ድሮ ናቸው። ፊታቸው እንኳን አልተቀየረብንም። እንግዲህ አሁን ብዙ ሰዎች ኢትዮጵያም ያሉ በማህበረሰብ መገናኛ ብዙኃን በተለይ በኢትዮጵያውያን ላይ እንደዚህ አይነት አደጋ ደረሰ ተቃጥሎ የሞተ ኢትዮጵያዊ አለ፣ ሆስፒታል የሚገኝ አለ፣ የሚለውም በሚመለከቱ ጊዜ፣ በሚሰሙ ጊዜ እንደው ደቡብ አፍሪካውያን ሁሉም ጠቅለው ጥቃት እያደረሱ ወይ ደግሞ የሚበዙት ኢትዮጵያውያን እንደዚህ ጥቃት እየደረሰባቸው እንደሆነ አፍሪካውያንን ጨምሮ እንደዛ ያስባሉ። እና እስቲ ከደቡብ አፍሪካውያኑ ጋር ያላችሁን ግንኙነት፣ ጥቃቱን የሚያደርሱባችሁ እነማን እንደሆኑ ግለጽልኝ። እኛ ከነሱ ጋር ያለን ንብረት በጣም ጥሩ ነው። በጣም ጥሩ ወዳጅነት ነው ያለን አብረንም እየሰራን ነው። አብረንም እየኖር ናቸው ነው ግን፣ አሁን እነዚህ ዱርዬ ናቸው የምልህ ለዘረፋ የተነሳሱ ወገኖች ናቸው አሁን እያስቸገሩ ያሉት እንጂ ትክክለኞቹ አይደሉም። እና እኔ በበኩሌ የሞቱ የሞተውም አንድ ልጅ ተቃጥሎ ሞቷል። እርግጥ ነው ከትንሽ ከከተማ ወጣ ብለዋል። ሁለት ነበሩ። አንደኛው ሆስፒታል ላይ ነው ያለው። ሌላ ደግሞ ሶስት ዝምባብዌዎች አንድ ላይ ይሞተዋሉ። እሱንም ግን ከከተማ ውስጥ ውጣ ወጣ ያለ ቦታ ነው። ከተማ ላይ እስካሁን ምንም አይነት የሞት አደጋ የለም። የተባረከ እንግዲህ፣ አንተ በደቡብ አፍሪካ ምን ያህል ጊዜ ኖረሃል? አስራ አንድ አመት ኖር ያለው እንዴት ነበር የመጣኸው? በምን ስራ ነው የተሰማራው? እስከ ከዚምባብዌ በአውሮፕላን መጥቼ ከዚምባብዌ በእግሬን የገባሁት እህት ነበረችኝ። አሁን አሁንም አለች እና በቃ የራሴ የሆነ ሱቅ አለኝ፣ በዛ ተዳደራለሁ። ቤተሰብ አለ ቤተሰብ አለኛ፣ ልጆች አሉ፣ ባለቤት ወይስ? አንድ ልጅ አለኝ። አዎ አንድ ልጅ አለኝ። ይህን ሁኔታ እንግዲህ ከቤተሰብ ጋር ሆናችሁ እንዳላችሁ እንደዚሁም በስልክ ያነጋገርናቸው ቤታቸውንና የንግድ ሱቆቻቸውን ዘግተው እንደሰነበቱ ሲገልጹልን ነበር። ያንተ ሁኔታ ምን ይመስላል? ሶስተኛ ቀን ነው እሱ ከዘጋው ቤት ነው ያለሁት። ስጋት አለባችሁ አሁን ወታችሁም እንደ ልብ መግባት ትችላላችሁ? ምግብም ሸምቶ ነው ውጭ ላይ ውጭ ላይ ወጥቶ መግባት ብዙም ስጋት የለንም፣ ብዙም ስጋት የለንም። የምንፈልገውን ሾፒንግ ወጥተን መግባት ምናምን እንችላለን። እሱ ችግር የለብንም። በጣም ነው የማመሰግነው። የተባረክ። እናመሰግናለን። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሳምንት የስራ ጉብኝት ካደረጉት የሩዋንዳው ፕሬዚደንት ፖል ካጋሜ ጋር በመሆን አውግዘው የደቡብ አፍሪካ መንግስት የደህንነት ሁኔታውን ለማሻሻል ጥብቅ እርምጃ እንዲወስድ ጥሪ አቅርበዋል። ለመሆኑ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ምን እየሰራ ነው? የዜጎቹን ደህንነት ለማስጠበቅ የያዛቸውን ተግባራዊ እንቅስቃሴዎች እንዲያስረዱን በደቡብ አፍሪካ የኢትዮጵያ አምባሳደር ሙሉጌታ ከሊልን የትግርኛ ክፍል ባልደረባችን ገብረ ገብረ መድን አነጋግሯል። ዋና መቀስቀሻ የሆነው ደርባን አካባቢ ያለው ፕሮቪንስ ኮዋዙኑ ላታል ይባላል። የዛ የኮዋዙኑ ላታል ማጀስቲ ወይም ኪንጉ ናቸው ንጉሱ። እሳቸው የውጭ ሀገር ዜጎች ተጠራርገው መውጣት አለባቸው የሚል በራሳቸው ቋንቋ ለህዝቡ ንግግር ሲያደርጉ ይህን የሰማ በጣም ችግር ላይ ያሉ የነሱ ዜጎች ማለት ነው፣ ተወላጆቹ ይሄን ከሰሙ በኋላ በገጠር ውስጥ ያሉትን በተለይ በነሱ ሎኬሽን ብለው ነው የሚጠሯቸው፣ በቃ መንደሮች ውስጥ ያሉ። እንደገና ደግሞ ትልልቅ ከተሞች አሉ። እንደገና ሲቲ ደርባን አለ። በዚህ ቦታ ላይ ያለው በአንድ ቀን፣ በሁለት ቀን፣ በሶስት ቀን ቁጥራቸው እየተበራከተ በየቦታው ዘረፋ እንዲያካሂዱ ተደርጎ ሰው አምጾ የተለያዩ መሳሪያዎችን በመጠቀም ነው የአይነት አመጽ ያስነሱት ማለት ነው። አሁን ከዚህ አኳያ ሲታይ ምንድን ነው አብዛኛው የተጎዳነው ነው እኛ ነን የተጎዳ ነው። የተጎዳነውም በንብረት ነው። የኛው ኢትዮጵያዊው እስከ ገጠር ድረስ ዘልቆ ገብቶ ሱቆችን ነው በየመንደራቸው የከፈተው ማለት ነው። ኢትዮጵያዊ አሁን እዛ ኢትዮጵያኖች የከፈቱበት አካባቢ የሌላ ሀገር ዜጎች የሉም። በአብዛኛው እነሱ ታውን ላይ ና ሲቲው ላይ ናቸው ያሉት አሁን ትልልቆቹ ከተሞች ላይ ትንሾቹ ከተሞች ላይ ነው ያሉት፣ እንጂ የገጠር መንደር ውስጥ ውስጥ ባላገር ውስጥ የለም ሌላ ሀገር ዜጋና የኛ ኢትዮጵያኖች ናቸው ያሉት። በዚህ ምክንያት ንብረታቸውን የማጣት ሁኔታ ነው የተፈጠረው። አምባሳደር ሙልጌታ፣ አሁን በትክክል የደረሰውን የጠፋውን የሰው ህይወትም ይሁን የደረሰውን ጉዳት በንብረትም ይሁን በሰው ላይ በትክክል የምታውቁት ነገር አለ ምን ያህል ነው? አለ አለ። በዚህ በኩል በእኛ በኩል የሞተው አንድ ሰው ነው። የአንድ ሰው ህይወት ጠፍቷል በእሳት ቃጠሎ ማለት ነው። ሁለት ወንድማማቾች በአንድ ሱቅ ውስጥ ኪዮስክ ውስጥ እያሉ ነው እዛው አሰራርቷቸው በመሳሪያ ማለት ነው። ከአንድ የሚገዛ ሰው ሆነው ተኩሰውባቸው መጨረሻ ላይ ሱቁን ሲቆልፉ ልጆቹ ፔትሮል ቦምብ የሚባለው በጠርሙስ ውስጥ ቤንዚን አድርገው በጨርቅ አድርገው እሳት አያይዘው ነው ያቃጠሏቸው አለማው ማርቆስ ማንጎድ የሚባሉና እንዲሁም ተሰማ ማርቆስ ማንጎዴ ወንድማማች ናቸው። አንድ ቤት እያሉ ታናሽየው ተሰማ ነው እዛ እንግዲህ በቃጠሎ በጣም ኃይለኛ ችግር የተፈጠረበት። ሁለቱም ወደ ሆስፒታል ሄደው ታናሽየው ወንድሙ ህይወቱ አልፈዋል። ታላቅዬው ሕክምና ተደርጎ ትላንትና ከሆስፒታል መውጣት ችሏዋል። ትንሽ ሰዓቱ ስለቀደመ እንጂ እሱንም ኢንተርቪው ማድረግ የምችልበት ሁኔታ ይፈጠራል። ከዚህ አኳያ ታናሽየው አንድ ሰው ነው በህይወት እኛ ያጣ ነው ማለት ነው። ይህም ከትላንት በስቲያ ሬሳው ወደ ኢትዮጵያ የላክንበት ሁኔታ ነው ያለው። በዚህ በህይወት አምስት ሰው ነው አጠቃላይ፣ የሞተው አንድ የኢትዮጵያ ነው፣ ሁለት የራሳቸው ዜጋ ነው። እዛው ግርግሩ ላይ እያሉ የተዘረፉ ማለት ነው። ሌላ አካል ሌላ አምባሳደር ሌላ አካል ጉዳት የደረሰባቸው ኢትዮጵያውያኖች አሉ። የመደብደብ መረገጥ እንደዚህ አለ። ግን አሁን ያ የከፋ ነገር ሆኖ ሆስፒታል እየገቡ የሉም። በእኛ በኩል እስካሁን በንብረት በኩልስ፣ በንብረት በኩል ሁለት መቶ አራት ሱቆች ተዘርፈዋል፣ ሁለት ሱቆች ደግሞ በሳት ተቃጥለዋል። አምባሳደር ሙልጌታ፣ አሁን ኤምባሲዎን ምን እያደረገ ይገኛል? በአሁኑ ሰዓት ኢትዮጵያውያኖች ለመታደግ ምን እየሰራ ነው ኤምባሲዎ? እንግዲህ ኤምባሲው ዋና ጽህፈት ቤቱ ያለው ፕሪቶሪያ ነው። እኛ ግን አሁን ያለነው ደርባን ነው። ስድስት መቶ ስልሳ ኪሎ ሜትር ርቀት ነው ከኤምባሲው ያለነው ማለት ነው። አሁን ዘጠነኛ ቀናችንን ይዘናል፣ ይሄ ረብሻ ከተፈጠረ ጀምሮ ያሉት የኢትዮጵያኖች በያሉበት ሰፈር የመጠየቅና እንደገና አስተባባሪ ኮሚቴ በተለይ ከተማ ላይ ያሉትን አስተባባሪ ኮሚቴዎች አሉ፣ ልዛ ላይ የሰየምናቸው ከእኛ ከኤምባሲ ጋር የሚሰሩ እኛ እየሮጥን የምንሄደው ከክልሉ ገቨርነር ጋር ነው እየሰራ ያለው ሰው ተመድቦልን ማለት ነው። ፕሪሚየሩ አለ፣ የከተማው ከንቲባ፣ ምክትል ከንቲባዎቹ አብረን እየረዱን፣ ፖሊስ ኦፊሰሮች በየካምፑ ሄዶ የመጎብኘትና የመንግስት አካላትን በተለይ አንዳንዴ ረብሻ ሲነሳ የረባሾቹ ቁጥር ከፍተኛ ይሆናል። ከፖሊሶች ቁጥጥር ውጭ በሚሆንበት ሰዓት ላይ የፖሊስ ቁጥር እንዲጨመር በማድረግ ዘጠኝ ኤምባሲዎች እዚህ ናቸው ያሉትና ከእነሱ ጋር አብረን በመሆን የክልሉን ኃላፊ በማነጋገር ተጨማሪ ፖሊስ እንዲመጣ ማድረግ ተችሏል። አሁን ለዛ ነው እንግዲህ ዛሬና ትላንት ከዛ ነው የሆነው። ምንም ረብሻ የተፈጠረ ነገር የለም፣ ዘረፋም የለም ማለት ይቻላል፣ አሁን ማለት ነው። ይህንን እያስተባበርንና በተለይ ደግሞ የዙሉ ንጉሥን በአካል ማግኘት የቻልኩበት ሁኔታ አለ። አንተ ተናግረ ነው እየተባለ ነው ያለው እና ይሄ ከተናገርክ በኋላ ነው ይሄ ረብሻ የመጣው። አንተ ከድምፅ ከሰሙ የአንተ ንጉሥ መሆንን የሚቀበል ህዝብ ነው እና ያንተ ጎሳ ያለው መናገር አለብህ ብለን ያንን በመጮህ እንዲናገሩ ማድረግ ችለናል። ትላንትና እንግዲህ ሰላማዊ ሰልፍ እንዲወጡ አድርገዋል። ሌላ የአፍሪካ ማይግራንት ሊወጡ የነበረው እሱ ተሰርዞ ነው እራሳቸው በራሳቸው እንዲቃወሙ ማድረግ የተቻለበት ነው ያለው እና እኛ አሁን ቅርንጫፋችንን ደርባን አድርገን ነው እየተንቀሳቀስን ያለ ነው። ከሲቪል ሶሳይቲ ጋራ ከኤንጂዎች ጋራ እንዲሁም ከክልሉ መንግስትና ከፌዴራል የሴኩሪቲ ሚኒስትሩ አሉ። እንደገና የሆም አፌርስ ሚኒስትሩ አሉ። ሴንተር ያድርገው ይሄ ሁሉ የተሰየሙት እዚሁ ደርባን ስለሆነ ከእነሱ ጋር እየተነጋገርን ነው። ትናንትናም ሶስት ካምፕ የሬፊጂ ካምፕ ፈርተው የተጠለሉበት ወገኖች ያሉበት ቦታ ለመሄድ ሞክረን ሀያ ሶስት ኢትዮጵያኖች ናቸው። እነሱም ወጥተው ከሌሎች ጓደኞቻቸው ቤተሰቦቻቸው እንዲቀላቀሉ ማድረግ ተችሏል። በአሁኑ ሰዓት በደቡብ አፍሪካ በዚህ በኩዋዙሉ ናታል አካባቢ ሪፊጂ ካምፕ ውስጥ ያለ አንድም ኢትዮጵያዊ የለም። ምን ያህል ኢትዮጵያዊያኖች ናቸው ደቡብ አፍሪካ ውስጥ ያሉ በአጠቃላይ በተለይ ደግሞ ደርባን አካባቢ ያሉትን ሊታወቃሉ ቁጥራቸው? እንግዲህ ደርባን አካባቢ ከተማ ውስጥ እስከ ከስምንት መቶ እስከ አንድ ሺህ የሚደርሱ ዜጎች እንዳሉ ነው የሚጠበቀው። ከዚህ ውጭ ከከተማ ውጭ ያሉት ደግሞ ቁጥራቸው ይሄ ናል ነው። ደርባን እንግዲህ ወደብ ነው እንደምታውቀው። በተለያዩ ሀገሮች እየሰረጉ የሚገቡበት ኤሪያ ስለሆነ እርግጠኛ ሆኖ ቁጥራቸው ይሄ ነው ባይባልም በአብያተ ክርስቲያናት፣ በድሮች እና በተለያዩ አደረጃጀቶች ያሉትን ቁጥር መረጃ ወስደን ስናየው እስከ ሁለት ሺህ አራት መቶ የሚደርሱ ዜጎች አሉ ተብሎ ነው የሚጠበቀው። አሁን የተጎዱትን ሰዎች ሄዳችሁ አነጋግራችኋል። አሁን ለምሳሌ አንድ የተቋቋመ አስተባባሪ ቡድን አለ ብለዋል፣ ከኤምባሲው ጋር የሚሰራ ግን ከኤምባሲ አብሮ የማይሰራ ወይም ተቃዋሚ የሆኑ ሰዎችን ወይ ደግሞ ከኤምባሲው ጋር መስራት የማይችሉ ሰዎችስ እንዴት እንዴት ነው የሚሆነው? እንግዲህ አሁን በዚህ ጉዳይ ላይ እኛ ሁሉንም ኢትዮጵያዊ ለዚህ ኃላፊነት የሚሰማቸው ብለን ጠርተናቸዋል። በዚህ በማስተባበሩ ላይ ተቃዋሚነን ብለውም የተናገሩ ወገኖች አሉ። ያው ኮሚቴ ውስጥም ገብተው እንዲሰሩ እኛ እድሉን ሰጥተናቸዋል። አልከለከልናቸውም። ያንን የማስተባበሩ ስራ ማለት ነው። ነገር ግን በጎን ደግሞ እያደረጉ ያሉት ምንድን ነው? በሶሻል ሚዲያ እየተጠቀሙ አሁን አንዳንድ ሶሻል ሚዲያዎች ስታያቸው ጎማ ውስጥ ሰው እየከተቱ ራቁቱን የሆነ ሰው አድርገው የተጻፉት ነገሮች አንዳንዶቹ አሁን እየተራገቡ ያሉት ወደ ኢትዮጵያ እየሄዱ ያሉት የውሸት ናቸው፣ አንዳንዶቹ ማለት ነው። አሁን በእሳት የሌላ ሀገር ዜጋ አልተቃጠለም፣ ግን እዛ እሳት ላይ እየተቃጠለ ያለው የሌላ ሀገር ዜጋ ይመስላል፣ ግን የተቃጠለው የእኛ ነው። ሱቅ ያላቸው ሁለት ወንድማማች ናቸው። ነገ ከነገ ወዲያ ኢንተርቪው ልታደርገው ትችላለህ። የዳነው ልጅ ማለት ነው። አሁን ግን ሰው እንዲጨነቅ የሚያደርጉ ነገሮች አንዳንዶቹ አሉ። አሁን ትናንትና እዚህ በደቡብ አፍሪካ የተለቀቀው የዙሉ ወገን የሆኑ ዜጋ የሆኑ መሳሪያ ይዘው ታጥቀው በባቡር ወደ ጆሀንስበርግና ፕሪቶሪያ ሄደዋል ተባለ። እና ተለቀቀ ያው ዛሬ ምንም ነገር የለም። አሁን እንደዛ አይነትም ነገር መንግስት መረጃው እየሰማ ነው። ይህንን ነው እየሰራ ነው ያለ ነው እና ከነሱ ሴፍቲ ኤንድ ሴኩሪቲ ሚኒስትር እነዚህ አይነትም ነገር የለም። ግን ይህንን እየፈራ ጆሀንስበርግ አካባቢ ያለው ሰው ሱቅ የመዝጋት ሁኔታና የማስረበሽ ነገር በእኛ በኢትዮጵያኖቹ ብቻ ሳይሆን እዚህ አገርም ውስጥ ያለው የእርስ በርስ ግጭት ለመፍጠርም አድርገው ያን የሚጠቀሙበት ወገኖች ስላሉ እኛ አሁን ባለው ሁኔታ አገር ቤት ካለው የመንግስት ኮሚኒኬሽን ጋር በቀጥታ እየተነጋገርን ያጋጠሙን ችግሮችም ለእነሱ እየነገርናቸው ህዝቡ መረጃው ማግኘት የሚችልበት ብቻ ሁኔታ ነው ያለው። ጥሩ እንግዲህ፣ አምባሳደር ሙልጌታ እርስዎ ያሉት አሁን ደርባን ላይ ለዚህ ጉዳይ ከፕሪቶሪያ ወደዛ ሄደዋል። ከፌዴራል ባለስልጣናት ከፌዴራል መንግስቱ ከውጭ ጉዳይ ሚኒስትርም ሊሆን ይችላል የተነጋግራችኋል ወይ? ስለዚህ ጉዳይ ተነጋግራችሁ ከሆነ በቅርብ ማለት ነው ይህንን በቅርብ ብቻ አይደለም። ጉዞ ስንጀምር ጀምሮ ደርባን ከገባን ጀምሮ ዶክተር ቴዎድሮስ አድሃኖም የውጭ ጉዳይ ሚኒስትሩ አብረውን ከኛ ጋር እየሰጡ ሀሳቦች እየተለዋወጥን ነው። የመንግስት ኮሚኒኬሽን ሚኒስትሩም አቶ ርድዋንም በዚህ ጉዳይ ላይ ከኛ ጋራ እለት እለት እየተነጋገሩ በቀን አራቴ አምስቴ፣ በየሰዓቱ አዳዲስ ነገሮች ካሉ እኛም እየደወልን እነሱም እየደወሉልን አብረን በጋራ ነው እንደዚህ የሰራ ነው። በአካል ነው አብረን ያሉን ነውና፣ እና ከአቅም በላይ የሆነ ነገር ከሆነ እነዛም ሀይሎች ወደዚህ ሀገር ለመምጣትና እና አስፈላጊውን ነገር መንግስት የሚያደርገውን ነገር ለማድረግ ዝግጁ ናቸው ያሉትና የውጭ ጉዳይ ሚኒስትሩም የአፍሪካ ጉዳዮችም እንዲሁም የመንግስት ኮሚኒኬሽን ሚኒስቴር አብረን እየተናበብን እየሰራን ነው ያለው። ምን ያህል ኢትዮጵያውያኖች ደቡብ አፍሪካ ውስጥ አሉ? እንግዲህ ኢትዮጵያውያኖች አሁን በሆም አፌርስ መረጃ ከሰማንያ ሺህ እስከ መቶ ሀምሳ ሺህ ይደርሳሉ ተብሎ ነው የሚጠበቀው። ነገር ግን አሁን እኛ በምናየው ሁኔታ በየገጠሩ ዘልቀው በገቡበት ቁጥር ደግሞ ሲሰላ ከመቶ ሀምሳ ሺህ በላይ ኢትዮጵያኖች ይኖራሉ ብለን ነው የገመት ነው ማለት ነው። አምባሳደር ሙሉጌታ በደቡብ አፍሪካ ባለሙሉ ስልጣን የኢትዮጵያ አምባሳደር ማለት ነው። ለሰጡኝ ለጊዜው ለሰጡኝ ማብራሪያ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔ አመሰግናለሁ። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን በውጭ ሀገር ሰዎች ላይ የሚደርሰው ይህ የደቡብ አፍሪካው ጥቃት እንዳሳሰበው አስታውቋል። የመንግስታቱ ድርጅት የስደተኞች ኮሚሽን ዩኤንኤችሲአር ጨምሮም ባለፉት ሶስት ሳምንታት በደረሱት ጥቃቶች አምስት ሺህ የውጭ ሀገር ዜጎች ተፈናቅለዋል ብሏል። ጥቃት የደረሰባቸው ሰዎች ከየሀገሮቻቸው በጦርነት ወይም በጭቆና ምክንያት የግዳቸውን ሸሽተው የተሰደዱና ደቡብ አፍሪቃ የሄዱትም ከለላ ለማግኘት መሆኑ ሊታወቅ ይገባል ሲል ድርጅቱ አስገንዝቧል። በደቡብ አፍሪካ ባለፉት አስር ዓመታት ውስጥ ይህን መሰል ጥቃት አልፎ አልፎ ሲፈጸም ቆይቷል። እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ ም በጆሃንስበርግ የሚገኙ ሰፈሮች ውስጥ በደረሱ ጥቃቶች ስልሳ ሁለት ሰዎች ተገድለዋል። ዩናይትድ under the same African sun. Guiani to Johannesburg, Zambia to Congo Brazzaville. My brother from another mother is still my brother. We breathe the same air. We share the same sun. I'm a migrant. Are you a migrant too? Nafuma ba, nafika ba. In line me to hold each other's hand and never let go. We look the same, we feel the same pain. Got the same love running in the system. We share the same song, brother. I'm Richelle. ማይግራንት ቱ እኔም ፍልሰተኛ ነኝ በሚል ርዕስ የተቀናበረውን ዜማ ነው እየሰማችሁት ያላችሁት። ዜማው የተዘጋጀው በተለያዩ ደቡብ አፍሪቃውያን አርቲስቶች ነው። የዓለም አቀፍ የፍልሰተኞች ድርጅት አይኦኤም እንደ አውሮፓውያን ዘመን አቆጣጠር በ2012 በደቡብ አፍሪካ ማህበራዊ አብሮነት እንዲዳብር በዚሁ ርዕስ ለጀመረው ዘመቻ የተቀናበረ ዜማ ነው የሰማ ነው። ዜማው ስለ አፍሪካውያን በህብረት መኖር፣ ስለሰላም፣ ሰላም ስለ ማህበራዊ አብሮነት በጥሩ የሙዚቃ መሳሪያዎችና ድምፆች የተሰናዳ ነው። I've seen our mothers cry. Yeah. I know the grass is greener on the other side. That's why we keep on moving, searching for gold. In the end, all we have is just us. Y'all know me too well, only people that I can trust. My home is where my heart is. I'm coming, I'm in a rush. My brother is my brother forever, we never change. The enemy hitting on me, I love him just the same. Cause my brother was my brother forever, we never change. The enemy hitting on me, I love him just the same. የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። አድማጮቻችን በምሽቱ የመስታወት ዝግጅታችን በደቡብ አፍሪካ በተለይ በውጭ ሀገር አፍሪካዊ ስደተኞችና ፍልሰተኛ ሰራተኞች ላይ የሚደርሱ ጥቃቶችን የተመረኮዙ ዘገባዎችን ለእናንተ እያደረስ እንገኛለን። ስደት አበዛችሁ ብላችሁ የመስታወት አድማጮች እንደማትቀየሙን ተስፋ እናደርጋለን። ለነገሩ ሁኔታው በተለይ በደቡብ አፍሪካ ያለው በ ኬንያ በዳዳብ የስደተኞች መጠለያ ጣቢያ ያለው በየመን ያለው ሁኔታው በጣም አስጊ ስለሆነ ወቅታዊ አትኩሮት መስጠት እንደሚያስፈልገን በማሰብ ነው። አስቀድመን ባለፈው ሳምንትም፣ ባለፈው የመስታወት ዝግጅት እናቀርባለን ያልናቸውን ዝግጅቶች ለሚቀጥለው አስተላልፈን ነው በዚህ ጉዳይ ላይ እያተኮርን ያለ ነው። እንግዲህ የያዝነው የአውሮፓውያን አመት 2015 ዓ ም አንዳች ሁነኛ መዳረሻ አልመው የሜዲትራንያን ባህርን ለሚያቋርጡ ወይም ለማቋረጥ ለሚጥሩ ወገኖች ከመቼውም የከፋ ለእልቂት የሚጋለጡበት ጊዜ ይሆናል ሲሉ የዓለም አቀፍ የሰብአዊ መብት ድርጅቶች እያስጠነቀቁ ነው። የሚበዙት ህፃናት የሆኑባቸው ቁጥራቸው አራት መቶ የሚደርስ ሰዎች በቅርቡ ከሊቢያ ወደ ጣሊያን በሚደረገው እጅግ አደገኛ ጉዞ ላይ ሳሉ መሞታቸውን የሕፃናት አድን ድርጅት ሴቭ ተ ችልድረን ይፋ አድርጓል። ይህ በእንዲህ እንዳለ በሰሜን ኬንያ የሚገኘው የዳዳብ የስደተኛ መጠለያ ጣቢያ የሚገኙት በመቶ ሺህ የሚቆጠሩ ስደተኞች ወደ ሀገራቸው የሚበዙት እንደሚታወቀው ከሶማሊያ የመጡ ናቸው። እነሱን ለመመለስ በቅርቡ የደረሰችበት ውሳኔ ዓለም አቀፍ ህጎችን የተላለፈ ነው ሲል የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር አስታውቋል። ሊሳ ሽላይን ከጀኔቫ ያጠናቀረቻቸውን ሁለት ዘገባዎች ጨምቆ አሉላ ከበደ ተከታዩን አሰናድቷል። የያዝነው የሚያዝያ ወር በአውሮፓውያን የዘመን አቆጣጠር ዛሬ ገና አጋማሹ ላይ ቢሆንም የሩቅ ተስፋ ሰንቀው ለእንግልትና ፈተናው ባልተዘጋጀ አቅም ለረጅሙ የባህር ጉዞ አንስቶ የሚጥለውን ማዕበል ለመቋቋም በወጉ ባልተሰራች ጀልባ ተሳፍረው ሲጓዙ ከእልቂት በተረፉ ሰዎች ቁጥር ግን ከሁሉ የከፋው ወር ሆኗል። በሚያዝያ ሰባትና ሚያዝያ አስር መካከል አቆጣጠሩ አሁንም እንደ አውሮፓውያኑ ነው ባሉት ሶስት ቀናት ውስጥ ብቻ የጣሊያን የድንበር ጠባቂዎች ከሰባት ሺህ በላይ ስደተኞችን ህይወት ታድገዋል። እንደ አለም አቀፉ የሕጻናት አድን ድርጅት ሴቭ ዘ ችልድርን ዘገባም ከእነኚህ ውስጥ አራት መቶ ሀምሳ ያህሉ ህጻናት ሲሆኑ ሶስት መቶ አስራ ሰባቱ አብሯቸው ተጓዥ በሌለበት ነው የፍልሰቱን መንገድ የተቀላቀሉት። ጆኤል ሚልማን ለዓለም አቀፉ ከስደት ተመላሾች ድርጅት አይኦኤም ቃል አቀባይ ናቸው። ባለፉት አስራ አምስት ቀናት ውስጥ ብቻ የድንበር ጠባቂዎቹ ከሚሰጥሙ ጀልባዎቻቸው ደርሰው በሕይወት ያተረፏቸው ሰዎች ቁጥር ስምንት ሺህ መድረሱ የሚያመላክተን በያዝነው 2015 ዓመተ ምሕረት በሕገ ወጥ አስተላላፊዎች ዘግናኝ ለሆኑ አደጋዎች የሚጋለጡበት የአመቱ ጊዜ ገና ድሮ እንደ ጥሩ ገበያ መድራቱን ነው ይላሉ። ባለፈው አመት ከአፍሪቃ ተነስተው ጣሊያን የደረሱት ሰዎች ጠቅላላ አሃዝ ባለፈው ሦስት ወራት ተኩል ጊዜ ውስጥ ብቻ ከታየው የሚወዳደር ነው። የሟቾቹ ቁጥር የዘንድሮ ባለፈው ዓመት ከታየው አምስት እጥፍ ሊጨምር ይችላል። ባሳለፍነው ሳምንት መገባደጃ ብቻ የሜዲትራንያንን ባህር በማቋረጥ ላይ ሳሉ የተሳፈሩበት ጀልባ በማዕበል ተመታ ያለቁት አፍሪካውያን ቁጥር አምስት መቶ ናቸው። ባለፈው ዓመት በዚህ ጊዜ በተመሳሳይ አደጋ ለህልፍት የተዳረጉት ሰዎች ቁጥር ደግሞ 47 ሲሆን በወሩ መገባደጃ ላይ ያ አሃዝ 96 ደርሷል። በዚህም ስሌት በንጽጽር ባለፉት የመጀመሪያ ሦስት ተኩል ወራት የታየው እልቂት ባለፈው ዓመት በተመሳሳይ ጊዜው እስከተዘገበው አምስት እጅ የገዘፈ ነው። ከሊቢያ ወደ ጣሊያን የሚደርሰው ጉዞ ከቀደሙት ዓመታት ይበልጥ አሳሳቢና ይበልጥም ለእልቂት የሚዳረግ እየሆነ መምጣቱን የገለጡት የአይኦኤም ቃል አቀባይ ሚልማን አክለውም ቁጥራቸው የበዛ ስደተኞች በዚያች አገር የሚካሄደውን ውጊያና በወንጀል የተወረረ አስከፊ ሁኔታ በመሸሽ አደገኛውን የመከራ ጎዳና ይያያዛሉ ብለዋል። ይበ እንዲህ እንዳለ በሌላ የስደተኞችን ቁም ስቅልና ፈተና የተመለከተ ዘገባ በቅርቡ በጋሪሳ ዩኒቨርሲቲ በእስላማዊ ጽንፈኛ ቡድን አልሻባብ የደረሰውን አስከፊ የሽብር ጥቃት ተከትሎ የኬንያ መንግስት በዳዳብ ያለውን ግዙፍ የስደተኞች መጠለያ ለመዝጋት የደረሰበትን ውሳኔ ሰሞኑን ይፋ አድርጓል። አንድ መቶ አርባ ስምንት ተማሪዎች የተገደሉበት የሽብር ጥቃት ክፉኛ እንዳስደነገጠውና እንዳሳዘነው የገለጠው የተባበሩት መንግስታቱ የስደተኞች ጉዳይ ድርጅት ኬንያ በአሸባሪዎች የተደቀነባትን ፈተና አደገኛነት እንደሚገነዘብ አስረድቷል። የድርጅቱ ቃል አቀባይ ከሪን ደግሩጂ አክለው እንዳመለከቱት ታዲያ ኬንያ የዜጎቿን ብቻ ሳይሆን በአገሪቱ የሚኖሩ ሌሎችን ከቀያቸው ተፈናቅለው በስደት የተጠለሉባትን ወይም የተጠጓትን የሌሎች አገር ዜጎች ደህንነት የማረጋገጥ ኃላፊነትም አለባት ባይ ናቸው። የዳዳብ በድንገት የመዘጋትና በዚያ የተጠለሉት ሶማሊያውያን ስደተኞች ወደ ሀገራቸው የመመለስ ውሳኔ የተባበሩት መንግስታት የስደተኞች ኮሚሽንን በእጅጉ አሳስቦታል። የከፋ የሰብአዊ መብት ጥሰትና የአፈጻጸም እክሎች የሚደቅንና ኬንያ ያሉባትን ዓለም አቀፍ ግዴታዎችም የሚጥስ ነው። ስለዚህም የኬንያ ባለስልጣናት ጉዳዩን እንደገና እንዲያጤኑት እያሳሰብን ነው። በሰሜን ምስራቅ ኬንያ የሚገኘውና አምስት የተለያዩ ካምፖችን የያዘው ግዙፉ የስደተኞች መጠለያ ዳዳብ ሴቶችና ሕፃናትን ጨምሮ አብዛኞቹ ሶማሊያውያን የሆኑበት የ350 ሺህ ስደተኞች መኖሪያ ነው። ከእነኚህም ውስጥ አብዛኞቹ ለበርካታ ዓመታት የኖሩበት ከመሆናቸውም በላይ የሶማሊያ ምድር ረግጠው የማያውቁ አንዳንዶቹ እንዲያውም እዚያው የተወለዱ ናቸው። የኬንያ መንግሥት የዳዳቡን የመጠለያ ማዕከል የአልሻባብ መፈልፈያ ነው ይለዋል። የዩንች ሲያራዋ ደግሩጅ ግን የኬንያን መንግሥት የጸጥታ ስጋት እንደሚገነዘቡ ገልጠው ድንበር ተሻግሮ የሚመጣውን የአሸባሪዎች ጥቃት ለመከላከል በካምፖቹና በአካባቢው የጸጥታ ጥበቃው እንዲጠናከር ከባለስልጣናቱ ጋር እየሰሩ መሆናቸውን አመልክተዋል። የዳዳብን የስደተኞች ካምፕ ለመዝጋት የኬንያ መንግስት ያደረገውን ውሳኔ ከባድ መዘዝ ያስከትላል በማለት ሜዲሳን ሳን ፍሮንቴ የተባለው ዓለም አቀፍ የህክምና በጎ አድራጎት ድርጅት አስጠንቅቋል። በአሁኑ ጊዜ ዳዳብ ውስጥ ያለው ሁኔታ ሶማሊያውያኑ ስደተኞች ደህንነታቸው በሚጠበቅ ሁኔታ በክብር ወደ ሀገራቸው እንዲመለሱ ለማድረግ አዳጋች መሆኑን ኤምኤስኤፍ አስገንዝቦ፣ የኬንያ መንግስትና ዓለም አቀፉ ማኅበረሰብ ኬንያ ድንበር ውስጥ ለሚኖሩት ሶማሌ ስደተኞች የደህንነት ጥበቃውን እንዲያጠናክሩ ተማጽኗል። የኬንያ ባለስልጣናት ካምፑ በሶስት ወር ጊዜ ውስጥ እንዲዘጋና ሶማሊያውያኑ ስደተኞች ወደ ሀገራቸው እንዲመለሱ ነው ያቀዱት። እንዲህ አይነቱ ከባድ እርምጃ በጥቂት ጊዜ ውስጥ እንዲከናወን ማድረግ ስደተኞቹ ስለ ወደፊት እጣቸው የሚያቅዱበት ጊዜም አይሰጣቸውም ያሉት የኤምኤስኤፍ የኬንያ ሚሽን ኃላፊ ቻርልስ ጉድሪ ጥበቃም ሆነ የጤና እንክብካቤ ወደማያገኙባት ወደ ሶማሊያ መመለሱ በመቶ ሺዎች የተቆጠሩ ስደተኞችን እንደ መቅጣት ይቆጠራል ብለዋል። እንግዲህ የሕክምና በጎ አድራጎት ድርጅቱ በነገሮች ላይ ቆንጅት በዳዳብ የስደተኞች መጠለያ በ2011 በሶማሊያ ድርቅ ተከስቶ በነበረበት ወቅት ተዘዋውረን ዘገባ ስናቀርብ በስፍራው ነበርኩኝና፣ በርካታ ሰዎች የሚገኙበት ኢትዮጵያውያንም አሉ የራሳቸው ሰፈር ኖሯቸው የሚኖሩት ብዙዎቹ ግን ከሶማሊያ የመጡ ናቸውና ኤም ኤስ ኤፍ ደጋሃሌ በሚባል አንድ የስደተኞች መጠለያ ጣቢያ አንድ መቶ አልጋዎች ያሉት ሆስፒታልና አራት የጤና ጣቢያዎች አሉት። እንደ መጠለያ ሳይሆን ያው መኖሪያ አገራቸው ሆኗል። ዳዳብ አያቶች፣ አባትና እናት ከነ ህጻናቱ የሚኖሩበት ነው እና ከዛ በድንገት በሶስት ወር ጊዜ ውስጥ ማፈናቀሉ ከባድ አደጋ ነው የሚያደርሰው ነው የሚለው በነገሮች ላይ። አሁን ስለ ዳዳ ብዙ ሰው ሲያስብ ሰዎች በፕላስቲክ መጠለያ የሚኖሩ ነው የሚመስለው። አሁን አንችን እንደገለጽሹ ግን የንግድ ተቋማት ያሏቸው ብዙ ሰዎች አሉ። አውቶቡሶች ያሏቸው ስደተኞች አሉ። ኬንያ በዘጠናዎቹ አጋማሽ የተመሰረተ የስደተኞች መጠለያ ጣቢያ ነው ይሄ ጣቢያና ሰርተው ወልደው የልጅ ልጆች ያዩ ንብረት ያፈሩ በርካታ ሶማሊያውያን ኢትዮጵያውያን የሚኖሩበት የስደተኞች መጠለያ ጣቢያ ነው፣ እና ለዚህ ነው እነዚህን ሰዎች መመለስ በጣም አስቸጋሪ ነው የሚባለው። አንድ የነሱ ፍላጎት አለ፣ ሁለተኛ የዓለም አቀፍ ሕግ ጉዳይ አለ፣ ሶስተኛ፣ ወደ ሶማሊያ በሚመለሱበት ጊዜ ቀያቸውን ከለቀቁ 15 ዓመት ያለፋቸው ሰዎች መሬት፣ ውሃ፣ የግጦሽ መሬት ስለሚፈልጉ ይሄ እንደገና በሶማሊያ ውስጥ አሁን እየታየ ያለውን መረጋጋትም ወደ ከፋ ዘግት ውስጥ ያስገባዋል የጸጥታውን ሁኔታ ወደ ከፋ ዘግት ውስጥ ያስገባዋል በሚል ነው እንግዲህ። የኬንያ መንግስትም በግልጽ የሚታዩ የደህንነት ችግሮች አሉ። በስደተኛ መጠለያ ጣቢያው አካባቢ የሚሰሩ የዓለም አቀፍ የእርዳታ ሰራተኞች ይታገታሉ፣ ኬንያውያን ይገደላሉ። በእርግጥ በዚህ ስደተኛ ጣቢያ የሚኖሩ ሰዎች ችግሯቸው ከሀገራቸው የወጡ ናቸው። ግን እንዳል ሸባብ ያሉ አሸባሪ ድርጅቶች ደግሞ ይህንን ጣቢያ እንደ መመልመያነት እየተጠቀሙበት ነው። የኬንያ መንግስትም ይህንን እቅድ ያወጣው ወይም እዚህ ውሳኔ ላይ የደረሰው ባለፈው በጋሪሳ ዩኒቨርስቲ ከደረሰው ጥቃት ተከትሎ ነው። ግን ሄኖክ፣ አንድ ነገር ባለፈው በዘገባዎች የዳዳብን ሁኔታ ሰፋ አድርገህ ያየኸውን ስትገልጽልን ነበርና ምናልባት መለስ ብሎ ያንን ስደተኛ ካምፕ ምን እንደሚመስል በሚቀጥለው ዝግጅታችን ተመልሰንበት ለአድማጭ መስታወት ላይ የምናቀርበው ይሆናል። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። አድማጮቻችን እንግዲህ በተለያዩ አካባቢዎች እየተከሰቱ ያሉ በተለይ ስደተኞችና ፍልሰተኞችን የሚመለከቱ ዘገባዎችን ስናሰማቸው አምሽተናል። አስተያየት ካላችሁ ሁልጊዜም ቢሆን የእናንተን አስተያየት እንፈልጋለን፣ እንድትልኩልን እንጋብዛለን። ለምን አንድ ሙዚቃ አንጋብዝምና የስልክ ቁጥራችንም አድራሻችንም ለምን አንሰጣችሁም? ቀጭን አሁን የማረሳት ሰፈር የተንበህድ አልረሳሽም ከሀገሩ ኑሮ ባይደላኝ አልቀዳሽም ከመነም በላይ ፍቅርሽ እንበልጣል አደንቀሻለሁ ለ ለሁሉም ይታያል። አድማጮች የመስታወት ዝግጅት ወደ መገባደዱ ተቃርቧል። ያሏቸውን አስተያየቶች ላኩልን። የስልክ ቁጥራችን 202 2059942 ውስጥ መስመር 14 ነው። ያለፏችሁን ዝግጅቶች ቪኦኤ ኒውስ ዳት ካም ስላሽ አምሀሪክ ብላችሁ መከታተል ትችላላችሁ። በፌስቡክ እና በትዊተርም ቪኦኤ አምሀሪክ ብላችሁ ተከተሉን። ለአራት ሰዓት የሚቀሩን ጥቂት ደቂቃዎች ናቸው። ዓለም የሚለው ዜማ በነገሮች ላይ ቆንጅት በኬንያ ውስጥ በሚገኝ የዳዳብ ሬፊጂ ካምፕ ወይም የስደተኞች መጠለያ የሚኖሩ ኢትዮጵያውያን ያዜሙት ዜማ ነው። በሱ ወደ ዜናው እንሸጋገር። ያለፈውን እርሳ አዲስ ኑሮ ጀምረ we should not take out አፍሪካ ሲቆሮቦች ክብራትና ክብራን አድማጮች አሁን የማጠቃለያ ወሬዎችን ባጫጭሩ ራሱን እስላማዊ መንግስት እያለ የሚጠራው ጽንፈኛ ቡድን ከዚህ ቀደም በተመሳሳይ በቪዲዮ በሚያሰራጨው መልእክቱ እንደሚያስታውቀው ሊቢያ ውስጥ ሰላሳ ኢትዮጵያውያን የክርስትና እምነት ተከታዮችን ፈጀው ሲል ሀላፊነት ወሰደ ቡድኑ በዛሬው ዕለት በድረ ገጹ ላይ እንዳወጣውና የአሜሪካ ድምፅ ራዲዮ ጣቢያ እንደተመለከተው አንደኛው ወንዶች ያሉበት የሰለባዎቹ ቡድን ቡድን በአንድ የባህር ዳርቻ አንገት ከሚቀሉ ነውጠኞች ፊት ተንበርክከው የሌላው ሁለተኛ ቡድን አባላት ደግሞ ጭንቅላታቸውን ከኋላ በጥይት ተመተው ያሳያል። ይህን አሰቃቂ የግድያ ምስል የሚያሳየው የሰላሳ ደቂቃ ቪዲዮ መጨረሻው ላይ ጽንፈኛው ቡድን በክርስትና እምነት ላይ ያለውን አስተያየትና ሙስሊም ያልሆኑትን ወደ ራሱ ሃይማኖት ለመቀየር የያዘውን ጥረት ይተርካል ተብሏል። ራሱን እስላማዊ መንግስት እያለ የሚጠራው ይህ ጽንፈኛ አደገኛ ቡድን ባለፈው የካቲት በአሰራጨው ተመሳሳይ ቪዲዮም ግብፃውያን የክርስትና እምነት ተከታዮችን ሲገደል ታይተዋል። አንድ የአረብ ሊግ ባለስልጣን ዛሬ ለፈረንሳይ ዜና አገልግሎት ሲናገሩ የአካባቢው አገሮች ወታደራዊ ኃላፊዎች በሚቀጥለው ሳምንት ካይሮ ላይ ተሰብስበው ጽንፈኛ ቡድን ላይ የተባበረ ወታደር እርምጃ መውሰድ በሚቻልበት መንገድ ላይ ይመክራሉ ሲሉ ተጋል ተናግረዋል። ይህ በእንዲህ እንዳለ ጽንፈኛው ታጣቂ ቡድን ይዞታውን ካጠናከረባቸው አካባቢዎች በዘጠናሺ የሚገመቱ ሰዎች ከቤት ንብረታቸው መፈናቀላቸውን የተባበሩት መንግስታት ድርጅት በዛሬው ዕለት አስታውቋል። የተሳፈሩባት ጀልባ በሜዲትራኒያን ባህር ላይ በመቅሰፍ ላይ ሳለች በመሀል በማዕበል በመመታቷ ቁጥራቸው ከሰባት መቶ በላይ የሚገመት ስደተኞች ብዙዎቹ ለእልቂት ሳይዳረጉ አልቀሩም ሲሉ ባለስልጣናት ስጋታቸውን አስታውቀዋል። በማዕበል ከተመታችው ጀልባ ተሳፋሪዎች አደጋ የአደጋ ሰራተኞች እስካሁን ሀያ ስምንት ሰዎችን በህይወት ሲያድኑ የሀያ አራት ሰዎችን አስክሬን ከባህሩ ማውጣታቸውን ባለስልጣናቱ አስታውቀዋል። በብዙ መቶዎች የሚቆጠሩ ሌሎች ግን እስካሁን ያለመገኘታቸው ጨምሮ ተገልጠዋል። የዩናይትድ ስቴትስ የኢራንን የኒውክሌር ፕሮግራም አደጋ ደቃኝ የሚያደርግ የሌለ ስጋት እየፈጠረች ነው ሲሉ የኢራኑ ከፍተኛ መንፈሳዊ መሪ ዋሽንግተንን ወነጀሉ። አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን ባለፈው ሳምንት በቴሄራን የኒውክሌር ጣቢያዎች ላይ ሊወሰድ ስለሚችል ወታደር እርምጃ የሰጡትን አስተያየት ተከትሎ ነው። የኢራኑ ከፍተኛ መንፈሳዊ መሪ አያቶላ ሆምኒ በዛሬው ዕለት ባሰሙ ንግግራቸው ዋሽንግተን የኒውክሌር ስጋት አደጋ ደቃኝ ያለችውን ስጋት ረት ያሉት የደቡብ አፍሪካ ባለስልጣናት በቅርቡ በውጭ ሀገር ተወላጆች በሆኑ በዚያች ሀገር በሚኖሩ ዜጎች ላይ ሰዎች ላይ በተነጣጠረ ጥቃት ለስድስት ሰዎች ሞትና ለሌሎችም ጉዳት ምክንያት በሆኑ ሶስት መቶ ሰዎች መታሰራቸውን አስታወቁ። አድማጮች የማጠቃለያ ወሬዎቹ ነኙ ነበሩ። የአሜሪካ ድምፅ ሬዲዮ በ19፣ በ22 እና በ25 ሜትር ባንዶች በአጭር ሞገድ ከምሽቱ 3 ሰዓት ጀምሮ ሲያስተላልፍ የቆየው ዝግጅት በዚሁ ተጠናቋል። ነገ ሰኞ ከምሽቱ በአንድ ሰዓት በቀዳሚው ዝግጅታችን በሶስት ሰዓት ደግሞ በመደበኛው ስርጭት እስከምንገናኝ የምንሰናበታችሁ ቆንጅ ይታይና ሄኖክ ሰማ ጊዜርነን ዝግጅታችንን የመራልን ደግሞ ደሳሌ መኮንን ደሱ ነው። አድማጮች ሰላም፣ ደህናደሩ